የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም። በዛሬው ዝግጅት የኢትዮጵያን የመሬት ባለቤትነት ሕግና ፖሊሲ እንገመግማለን። የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጨመረ፣ ግን ይሄ ሰስቴን የሆነ የአግሪካልቸራል እድገት አላሳየም። ፕሮፌሰር ብርሃኑ አበጋዝ ናቸው። የመሬት ይዞታ በኢትዮጵያ አወዛጋቢ ነው የሚሉት ደግሞ የታሪክ መምህሩ ዶክተር እስቅኤል ገቢሳ ናቸው። ክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር። ከ1900 በፈረንጅ አቆጣጠር 1991 ጀምሮ ክርክር አለ። የመሬት ባለቤት ወይ የመሬት ባለቤትነት የማን ይሁን የመንግስት ይሁን ወይስ የግል ይዞታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። በሞባይል የኢንተርኔት አገልግሎት የማያገኙ ሰዎች በተለይ ወጣቶች ቁጥር እጅግ በርካታ መሆኑ ለሀገሮች ልማት እንደ እንቅፋት ቢገኝ ደግሞ መልካም ገጽታ እንደሆነ ግልጽ ነው። በተለይ ሙስናን በማጋለጥ ጉዳይ ላይ ቴክኖሎጂ ያለው ሚና በጣም ከፍተኛ ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ደቡብ ሱዳን ውስጥ ለሴቶች መብት የቆሙ ድርጅቶች ድርጅቶችና ግለሰቦች የሽግግሩ ብሔራዊ መንግሥት መሪዎች የሚሰነዝሯቸው የተለያዩ መንግሥታዊ ቅርንጫፎች ውስጥ ሴቶችን በበለጠ እንዲያካትቱ ጥሪ እያደረጉ ነው። ሴቶቹ ትናንት ይህንን ጥሪ ያቀረቡት ጁባ ላይ ለሁለት ቀናት ጉባኤ በተጀመረበት ወቅት ነው። የደቡብ ሱዳን ሴቶች ማህበር ሊቀመንበር ዘይነብ ያሲን ጉባኤው ፕሬዚዳንት ሳልቫኪርና ተቀዳሚ ምክትል ፕሬዚዳንት ሪያክ ማሻር የፈረሙት የሰላም ስምምነት የሚያቅፋቸውን ነገሮች ሴቶችና ወንዶች የሚያብራሩት በመሆኑ ጠቃሚ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ያነጋገሯቸው የዓለም መሪዎች ዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚዳንትነት መወዳደራቸው እንዳሳሰባቸው ገልጸዋል። ትራምፕ በሪፐብሊካውያን ተወዳዳሪዎች መካከል የበላይነቱን ቦታ ይዘው መቆየታቸው ይታወቃል። ስፓኒሽ ፈላሾችና ስለ ሙስሊሞች አጨቃጫቂ የሆኑ አባባሎችንም ሲዘነዝሩ ቆይተዋል። የአሜሪካ ወታደራዊ ኃይሎች ከጃፓንና ከደቡብ ኮሪያ እንዲወጥም ጥሪ አቅርበዋል። እነዚህ ሀገሮች ከሰሜን ኮሪያ የሚሰነዘርባቸውን አደጋ ለመከላከል የኒኩሌር መሳሪያ እንዲኖራቸውም ሀሳብ አቅርበዋል። ፋሉጃ ውስጥ በኢራቅና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መካከል ከሚካሄደው ውጊያ የሸሹት የከተማይቱ ነዋሪዎች ድንጋጤው ስሜት እንዳለቀቃቸው ተገልጿል። በተኩስና ለወራት ያህል በገጠማቸው የረሃብ ሁኔታ ሲሰቃዩም ቆይተዋል። ከከተማይቱ ለማምለጥ ያልቻሉትን ሰዎች የምግብ እርዳታ በመስጠት ሲያግዝ የቆየው የኖርዌይ ስደተኞች ካውንስል በከተማይቱ ያለው ሁኔታ አስከፊ መሆኑን ገልጿል። የኢራቅ ወታደራዊ ኃይሎች ከሶስት የተለያዩ አቅጣጫዎች ወደ ከተማይቱ እየገቡ ነው። ከጽንፈኛው ቡድን አማጽያን ከባድ መከላከል እንደገጠማቸው ቀደም ሲል ተገልጾ ነበር። ከተማይቱ ለስድስት ወራት ያህል ከበባ ላይ ቆይታለች። የሶሪያ አማጽያን ወታደራዊ መሪዎችና ተቃዋሚ ፖለቲከኞች በሩሲያና በኢራን ጣልቃ ገብነት ምክንያት በፕሬዚዳንት ባሽር አል አሳድ ላይ በሚያካሄዱት ውጊያ እንደማያሸንፉ አምነው ተቀብለዋል። ግጭቱ በጦርነት የተጣበቀችውን ሀገር ከፋፍሏል። ሶሪያ መልሶ አንድ ሊያደርግ የሚችል ፖለቲካዊ መፍትሄ ምልክትም አይታይም። የዩናይትድ ስቴትስ ዲፕሎማቶች ድምፃቸውን አጥፍተው አማጽያኑ ከፕሬዚዳንት ባሽር አል አሳድ ጋር የሽግግር መንግስት እንዲመሰርቱ ጫና እያደረጉ ነው። አማጽያኑ ግን አልተቀበሉትም። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ቀዳሚው ዝግጅታችን በመሬት ይዞታ ላይ ያተኩራል። በኢትዮጵያ መሬት በመንግስት ይዞታ ነው ያለው። መሬት ከተከፋፈለም ሁለት አስርት ዓመታት የመሬት ይዞታ ከአንዲት ሀገር ምጣኔ በተለይ ከወጣት ትውልዷ የወደፊትና የአሁን ኑሮና እድገት ጋር እንዴት ይቆራኛል? በቅርቡ በዋሽንግተን ዲሲ የተካሄደ ጉባኤ የታሪክ የምጣኔ ሀብትና የሕግ ትንተና የሰጠበት ጉዳይ ነበር። ጽዮን ግርማ ተከታትላ ቀጣዩን አዘጋጅታለች። መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 አመት ገደማ ነበር ያነሱት። የዛሬ አርባ አመት ስርነቀል በሚባል ሁኔታ ያለው ስርዓት ተቀየረ። ነገር ግን የኢትዮጵያ ገበሬ ሕይወት ተቀየረ ወይ የሚለው ጥያቄ አሁንም ቢሆን አንገብጋቢ ጥያቄ ነው። እነዚህ አዋጆች በወጡበት ወቅት የኢትዮጵያ ሕዝብ ወደ 32 ሚሊዮን ነበር። ከ40 አመት በኋላ አሁን መቶ ሚሊዮን ገብተናል። የገበሬው ማሳ በጣም እያነሰ የመጣ ነው። አብዛኛው ገበሬ ከአንድ ሄክታር በታች የሚያርሰው እና በዚህ ሁኔታ የት ነው የምንደርሰው? የወደፊቱ ዕጣ ፈንታው ምንድነው ብለን መጠየቅ ይኖርብናል። ዶክተር ከበረ አሰፋ ናቸው። የውይይቱ ርዕስ የተመረጠበትን ምክንያት ነበር ያስረዱት። የኢትዮጵያ ገበሬ 85 በመቶ በሚተዳደርበት የእርሻ ክፍል ገበሬው ራሱን መቀለብ እንኳን ያልቻለበት ጊዜ ላይ መደረሱን አስታውሰው ለዚህ አንድ መፍትሄ ያስፈልገዋል ብለዋል። የዚህ ችግር ምን ላይ ነው በሚለው ጉዳይ ተደጋጋሚ ውይይት እንደሚያስፈልግም ተናግረዋል። ዶክተር ከበረ ለውይይት የተጋበዙትን እንግዶች በማስተዋወቅ ውይይቱን አስጀምረዋል። ፕሮፌሰር ብርሃኑ አበጋዝ ፕሪንስተን እና ዩኒቨርሲቲ ኦፍ ፔንሲልቬኒያ የተማሩ ከዚያም ለረጅም ዓመት በኮሌጅ ኦፍ ዊሊያም ን ሜሪ ኢኮኖሚክስ እና ፖፑሌሽን ፖሊሲ ፕሮፌሰር ናቸው። ውይይቱን የከፈቱት የመጀመሪያው ተናጋሪ ፕሮፌሰር ብርሃኑ አበጋዝ በ1967 ዓ.ም የወጣው የመሬት አዋጅና ከዛ በኋላ በሚቀጥሉት ሁለት ዓመታት የወጡት ማስተካከያዎች ምን ነገሮችን ሊያርሙና ሊያስተካክሉ ነበር ብለዋል። በኢትዮጵያ ውስጥ ከአብዮቱ በፊት በነበሩ ሁኔታዎችስ ትልቅ የሚባል ግድፈት ምንድነው የሚሉ ጥያቄዎችን መነሻ አድርገው ገለጻቸውን በክቡር ዶክተር ከበደ ሚካኤል ግጥም ጀምረዋል። መሬት የሁሉም ናት፣ ባለቤት የላትም፣ ጉልበተኛ ሁሉ ያስገብራል የትም። የኢትዮጵያ ስርዓት ማለት የመሬት ስርዓት ይሄ ነው። ከአብዮት በፊት ያለውን ለመገምገም አምስት አይነት ኢትዮጵያዎች ነበሩ። የመጀመሪያው የእርስት ስርዓት ነው እና ይሄ የኢትዮጵያ የእርስት ስርዓት የገባር ስርዓት ነው። የታክስ ስርዓት አይደለም። የፊውዳል ስርዓት አይደለም። መሬት ባለቤትነቱ ገበሬ የሆነው የገዢው ክፍል በመሬቱ ምርት ላይ ነው ሽሚያው። ሁለተኛው መሀል ሀገር ስትመጡ ወሎና ሸዋ የተለየ ስርዓት አላቸው ከሌሎች ሰሜኖች። ርስትም አለ ጭሰኛም አለ። ስለዚህ ብዙ ጊዜ ገባር ስንል ጭሰኛ በሚለው ነው የምንጠቀመው፣ ትክክል አይደለም። የጭሰኛ ሲስተም ወሎና ሸዋ ነው ትራዲሽናሊ የነበረው። ይሄ የሚያሳየው ምን? ልክ ወደ ደቡብ ግዛቱን ሲያስፋፉ አዲስ አይነት ስርዓት ለኦሮሞ ለሶማሌው ለጎራጌው ብሎ የፈጠሩት ስርዓት የለም። ሸዋና ወሎ የነበረው ስርዓት ነው የተስፋፋ። ሶስተኛው የደቡብ ሳዘን ሃይላንድስ የተለያዩ የኢትዮጵያ ህዝቦች ያሉበት ዳይቨርስ የሆነ ሃይላንድ ነው። እሱ ደግሞ እርስትንም ጭሰኝነትንም ፍሪ ሆልድ ቴኒር፣ ሰሜን የሌለ ሸዋሙስ፣ ሞረሌስ የሌለ ይሄ በምዕራብ ሀገር የምናየው ሶስቱን ያደባለቀ ሚክስ የሆነ የሌላንድ ስርዓት ነው። ከዛ አራተኛው የሃይላንድና ሎላንድ እንደምንለው ፓስቶራል ኤሪያስ ውስጥ ያለው የመሬት ስርዓት ሂስቶሪካሊ ኮመናል ነው፣ ግሩፕ ነው። ሽማግሌዎች ተቀምጠው የግጦሽ መሬት የውሃ የሚያከፋፍልበት ስርዓት ነው። እዛ ሰሜኑ ወደዛ ሲስፋፋ እነዚህ በጣም ፈርታይል የሆኑ ከወንዞች አጠገብ የሆኑትን እንዳለ በብዛት የመሳፍንትና የመኳንንት አባላት ከዛ ህዝብ መሬት ወስደዋል። የቀረውን ግን በትራዲሽናል ሲስተም ሊተዳደር አድርገዋል። እሱ ነው እና መጨረሻተኛው የከተማው ስርዓት ነው። ከድሮ ከጎንደር ጀምሮ የከተማ መሬት በቤተሰብ ሳሆን ደርስት በግለሰብነት የሚሰጥበት ትራዲሽን ነው ያለን። ፕሮፌሰር ብርሃኑ የነበረውን የመሬት ስርአት በሰፊው ካብራሩ በኋላ በወቅቱ የግል ንብረት ጥበቃ ስላልነበር ሰፊውን እድል የሰጠው ለጉልበተኛው እንደነበር አስታውሰዋል። በዚህም ለማምረትም ሆነ ምርታማ ለመሆን ለገበሬው እድል አልሰጠውም ብለዋል። ከዛ በኋላ የወጣው የመሬት አዋጅም ይህን ግንዛቤ ውስጥ ከቶ ትክክለኛ መፍትሄ አምጥቷል ሎይ የሚል ጥያቄን አንስተው በእርሳቸው እምነት መሬት የመንግስትም ነው የግል አይደለም ነው ያላለ፣ የተምታታ መልስ የሰጠ ጥያቄውን በግማሽ ብቻ የመለሰ ነበር ይላሉ። ጠኛ ምናምን የሚባለው ሰው ከተወገደ በኋላ የሰሜኑም የደቡቡም ገበሬ አሁን ታታሪ ሆኖ አገሪቱን አበለጸጋት ወይ፣ የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ፣ ግን ይሄ ሰስቴይ እንዲሆነ የአግሪካልቸራል እድገት አላሳየም። ይሄ የመሬት አዋጅ መንግስት ገበሬውን እንዲጠልፍ ፖለቲካም እንዲጠልፍ አመቻቸለት። ስለዚህ ዘስቴት ሃይፐር ሴንትራላይዝ ሆነ። የመካከል ያለውን በሙሉ በዝባዥ ምናምን እያንኛ መስለኔውን ጭቃሽ ሙን በሙሉ ውስጥ አወገዝ ነው እንዳለ ደርግ ጠራርጎ በራሱ ካድሮችና በህዝብ መካከል ምንም አይነት ፕሮቴክሽን በሌለበት ሁኔታ ስቴቱ ገበሬውን አነቀው። ወያኔም ያንን ነው ተረክቦ እንተንስፋ ያደረገው ስለዚህ፣ ይሄ የመሬት ይዞታ ያንን ፋሲሊቴት አረገ። ያንን ሊያቆመው ይችላል አልከራከርም ግን በመተወሰነ እንትን ሊገታው ይችል ነበር። ባለቤትነት ቢሰጠው ነው። የመንግስት ጭሰኛ ስለሆነ መንግስት የፈለገውን ነገር ማድረግ ይችላል ማለት ነው። በህግ ለኢትዮጵያ ገበሬ መሬቱ ቢሰጠው ሸጦ ይጠጣበታል የሚለው የተሳሳትና ለፖለቲካ ትርፍ ማግኛ የሚደረግ ንግግር መሆኑን የጠቆሙት ፕሮፌሰር ብርሃኑ የኢትዮጵያ ገበሬ መሬቱ ህይወቱ ነው ብለዋል። የመሬት ባለቤትነት መብት ለኢትዮጵያ ገበሬ መስጠት ቁልፍ መፍትሄ ነውም ብለዋል። መሬት ለኢትዮጵያ ገበሬ ባለቤትነት ይሰጠው። የከተማውን መሬት በጣም ያሳዝነው ደሞ የከተማ መሬት ነው። አብዛኛው የከተማ መሬት እኮ ሰው ለፍቶ ሰርቶ ለጡረታ፣ ለኢንቨስትመንት ያደረገው ነው እንጂ ሰም መሳፍንት ከዛ ከሀረር ስንት ጋሻ መሬት የሰበሰቡትን ሀብት ይዘው ካስድ የሰሩ ጥቂቶች ናቸው። ቢ አንድ ካስል ይሆናል እነሱን የጎዳል መስሎን ተራውን ህዝብን ይጎዳል። እና ስለዚህ የከተማ መሬት ባለቤትነት ለህዝቡ ይሰጠው መሬቱና ቤቱ ይመለስለት። ቤቱን መመለስ መሬቱን መመለስ ለኢንዲቪዥዋሎች ካልተቻለ ኮምፐንሴሽን ይሰጣቸው። አንዱ እኔ የምለው እሱ ነው። ነገር ግን ይሄ ዲዛይን ሲሆን ለሴቶችም ለወንዶችም እኩል እንዲካፈሉ እኩል ራይት እንዲኖራቸው፣ ሸጦ ከተማ ይገባል የሚለውን ካለ ለአምስት ዓመት የመሸጥ የመለወጥ ታግዶ ቢሸጡም ደግሞ እንዴት ኦፍ ፋርም ና ትናንሽ ቢዝነሶች እንዴት ኢንቨስት እንደሚያደርጉ ምክር ተሰጥቷቸው አሁን ከአዲስ አበባ ብዙ ኮምፐንሴሽን ሁሌ የተሰጣቸው ሰዎች ባልሆነ እንትን ነው ገንዘቡን ያጠፉትና እንደገና ዘበኛ ና ለማይሆኑ እና ኮምፐንሴሽን እንኳን አዲኩዌት ቢሆን በደንብ ድጋፍ መስጠት አለብን። ትራንዚሽን እንዲያደርጉ ወደ ሌላ አይነት ኦክፔሽን። ይሄ መቀበሪያ መሬት ያልቻ የቀረው ገበሬ የመሬት ባለቤትነትን ብንሰጠው ከድህነት አይወጣም። ስለዚህ ስትራቴጂው መሆን ያለበት በኢንዱስትሪ አብዮት በኢትዮጵያ ለማምጣት ነው። ግን እንደሚንታይም ደግሞ ፕሮዳክትዮን አግሪካልቸር እንዲኖር የመሸጥ የመለወጥ ሙሉ ባለቤትነት መብት ለገበሬው የሰጠው ነው የምለው። ለዚህ ለኢንዱስትሪ አብዮትም ደግሞ ዋናው ቁልፉ ትላልቅ ከተሞቻችን ናቸው። ፕሮፌሰር ሕዝቅኤል ጋቢሳ በአዲስ አበባ ዩኒቨርሲቲ አንደር ግራጅዌት ትምህርታቸውን ከዚያም ድህረ ምረቃ ትምህርታቸውን በሚሽገን ስቴት ዩኒቨርሲቲ ተምረው ዛሬ በሚሽገን ውስጥ በኬትሊ ዩኒቨርሲቲ ከሂስትሪ ፕሮፌሰርነት እያገለገሉ ያሉ ናቸው። ዶክተር ከበረ ሁለተኛውን ተናጋሪ ነበር ያስተዋወቁት። ሁለተኛው ተናጋሪ ፕሮፌሰር ሕዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። ወሳኝነቱን በተለያየ ፈርጅ ማየት ይቻላል። ይሄ የትናንት ነገር ሳይሆን እስከ ዛሬ ድረስ የመሬት ይዞታ ጠቀም፣ የመሬት ስሪት፣ ይህንን የመሳሰሉ ነገሮች አሁንም ድረስ ኢትዮጵያ ውስጥ ያሉት ተቃርኖዎች መሰረት ነው የሆነው። ይሄ ደግሞ በአንድ በኩል አንድ ፈርጅ የምለው የጥናት ነው። እኔ ከአንደርግራጅዌት ጀምሬ ትምህርት ቤት በነበርኩበት ጊዜ ጀምሮ እስካሁን ድረስ የማየው የመሬት ነገር በጥናት ደረጃ በተመራማሪዎች ዘንድ በጣም ከፍተኛ አቴንሽን የሳበ ነው። የመሬት አዋጅ በኋላ ደግሞ የመሬት አዋጁ አስቀድሞ፣ ለምን አዋጁ እንዳስፈለገ፣ ቀጥሎ ደግሞ አዋጁ ምን ተጽዕኖ በህዝብ ኑሮ እና በአገር ኢኮኖሚ ላይ እንዳስከተለ ብዙ አሉ። አሁን በደረስንበት ደረጃ ደግሞ ያለው በክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር። ከ1900 በፈረንጅ አቆጣጠር 1991 ጀምሮ ክርክር አለ። የመሬት ባለቤት ወይም የመሬት ባለቤትነት የማን ይሁን የመንግስት ይሁን ወይስ የግል ይዞታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። ስልጣን ያለው መንግስት ይሄ ነው ይለዋል። ሌሎች ተቃዋሚዎች ደግሞ ሌላ አስተሳሰብ አላቸው። ይሄ የመሬት ጉዳይ አሁንም አላለቅም። እንዲያውም በጣም በከፍተኛ እና የአካደሚክ ጥናት ሳይሆን የህዝቡን ኑሮ በሚነካ እና የሀገሪቱን ፖለቲካ እና ኢኮኖሚ በሚነካ መንገድ ፈንድቶ ያለ ነገር ነው የመሬት ጉዳይ። ስለዚህ ከፍተኛ ወሳኝ ሚና ያለው ነው ያልኩት አንዱ በዚህ ጉዳይ ላይ ነው። እስካሁን ድረስም አለ። መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖዎች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን። ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሀሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። አስተያየቶቻቸው አሁን ፌስቡክ ላይ እየደረሱ ነው። ቪኦኤ አማሃሪክ ላይ ደረጄ አረዳ ተሾመ መሬት መቼ ነው የሚሰጠው? ረ ነገሩኝ፣ ሀገሬ ልግባ ብሏል። ሌላ ደግሞ መስፍን ተፈራ እነኚህ ሰው እያነጋገራቸውን ያስተካክሉ፣ ወያኔ ማለት ምን ማለት ነው ብሏል። በርካታ አስተያየቶቻቸው እየደረሱ ነው። እናመሰግናለን። ዲጄ ፋትሱንም ሰላም እያሉት ነው። ዲጄ ፋትሱ የጋቢና ቪኦኤ ዲጄ እዚህ መጥቷል። አንድ ጋሻ በራ ሞላ አሁን ገና ልቤን አወቅከው። ሳይ የትም ዞሬ ትዛለኝ አገሬ To allie, to to to to allie? Can't

God, she will be she

እንደ ግን በጣም ስላደነ ከአንዱን እያሳነስ ከአንዱን ማያተለቅ እኔ ማንንም አላሳነስ በጣም ግን በቃ ይሄ እውነት ነው። የራሱ መለያ መለያ አለው። ስለ በጣም በጣም ጋሻ በራ ሙላ የራሱ የራሱ የሆነ መለያ ከለር ነው የሚባለው አለው። ይዘ ይሄ ዘፈን ኢትዮጵያ መብራት ሲጠፋ የሚዘፈን ዘፈን ነው አሉ። እንዴት ጽፍት ሲል ያምራል ሀገሬ። ሰምተዋል። ለማንኛውም እናመሰግናለን ዲጄ። ወደ ቀጣዩ ዘገባ እናልፋለን። ዓለም አቀፉ የዓለም ባንክ እንዳስታወቀው ከዘጠኝ ቢሊዮን በላይ የኤሌክትሮኒክስ መገልገያዎች ከኢንተርኔት ጋር የተገናኙ ናቸው። ከግማሽ በላይ የሚሆነው የዓለማችን ሕዝብ ደግሞ በኢንተርኔት መረጃን እንኳን ለማግኘት የታደለ አይደለም። የኢንተርኔት አገልግሎት የማያገኙ ደግሞ ብዙዎቹ በማደግ ላይ ባሉ ሀገሮች የሚኖሩት ናቸው። የቴክኖሎጂ ባለሙያዎችና ጉዳዩ የሚመለከታቸው የመንግሥት አካላትም በዘመናችን መረጃን ለማግኘት አስፈላጊ መሆኑና በዕለት ተዕለት ሰዎች ኑሮ ላይ አሉታዊ ተጽዕኖ እንደሚያሳድርም ይስማማሉ። ኤሊዛቤት ሊ ከዩናይትድ ስቴትስ ዋ ሎስ አንጀለስ የዘገበችውን መስታወት ይዛለች። ባደጉት ሀገሮች በርካታ ሰዎች የስማርት ስልኮች ተጠቃሚዎች ናቸው። እነዚህም ቴክኖሎጂዎች ከግለሰብ እስከ መንግስት የየዕለት እንቅስቃሴ ላይ ታላቅ ሚናን እየተጫወቱ ነው ይላሉ የኬንያው ባለስልጣን ጆ ሙቸሩ። በተለይ ሙስናን በማጋለጥ ጉዳይ ላይ ቴክኖሎጂ ያለው ሚና በጣም ከፍተኛ ነው። 아 k 음 መረጃን በበቂ ሁኔታ የማያገኙ በርካታ ቦታዎች በዓለማችን ላይ ይገኛሉ በማለት አስተያየታቸውን የሰጡት ደግሞ የኮምፒውተር ባለሙያው ሂልተን ራማንስኪ ናቸው። አፍሪካንና ደቡብ ምስራቅ ኤሲያን በምንመለከትበት ጊዜ ብዙ መረጃ የማያገኙ እንዳሉ እንመለከታለን። የስማርት ስልኮች መጠቀም ሲጀምሩ ከንግግር ይልቅ ይበልጡን ሌሎች የመረጃ ልውውጦችና የዲጂታል ኮሚኒኬሽንን በመጠቀም ፈጣን የኢንተርኔት አገልግሎት ማግኘት ይችላሉ። ይህንን በአንድ ጊዜ ለሁሉም ማዳረስ ግን ከባድ ነው የሚሉት ደግሞ ዲጂሴል የተባለው ሞባይል ተወካይ ዴኒስ ኦብሪን ናቸው። ብዙዎቹ የተሰሩት ለቀላል ግልጋሎት ነው። በከተሞች ብቻ ነው በበቂ ሁኔታ የተዳረሰው። ወደ ገጠራማ ቦታዎች ስንመለከት ግን በቂ አይደለም፣ በጣም አነስተኛ ነው። የሚመለከታቸው የግልና የመንግስት አካላት ቴክኖሎጂ የእድገት መሰረት መሆኑን በመረዳት የኢንተርኔት አገልግሎትን በሰፊው ለማዳረስ በጋራ መጣር ይኖርባቸዋል ሲሉ የሙያው ባለቤቶች ይናገራሉ በሌላ ወገን ቴክኖሎጂ የችግሮች ሁሉ መፍትሄ ሊሆን አይችልም በማለት የሚሽጋን ዩኒቨርስቲ ፕሮፌሰር ኬንያዊው ከንታሮ ቶያማ አስተያየታቸውን ሰጥተዋል ከአስርተ ዓመታት በፊት በቴክኖሎጂ የተጠለቀለቀችው ዩናይትድ ስቴትስ በቴክኖሎጂ እርዳታ ያልተቀረፉ በርካታ የማህበረሰብ ችግሮች አሁንም አሏት። የተንቀሳቃሽ ስልኮች ተጠቃሚ ስለሆኑ ብቻ ትክክለኛውን መረጃ አግኝተዋል ማለት አንችልም። ለምሳሌ በሰው ኃይል የሚያመርቱ ገበሬዎችን ብንወስድ የተሻለ ውጤት እንዴት እንደሚሰሩ መሰረታዊ እውቀትን ካላገኙ የተሻለ ውጤት ሊያስመዘግቡ አይችሉም። በሌላ ወገን ኦብሪየን እንደሚሉት ፍጥነት ያለውን የኢንተርኔት አገልግሎት ለማዳረስ ከተቻለ ሰዎችን በቀላሉ ማስተማር ትችላለህ። አዳዲስ ስራዎችንም ለመፍጠር መንገዱ ቀላል ይሆናል እናም በግብርና የሚተዳደሩትም ምርታቸውን በሰፊው አምርተው ለገበያ ማቅረብ እንዲችሉ ይረዳል ማለት ነው። የቴክኖሎጂ አቅርቦትና መረጃ በእኩል ከተዳረሰ የተሻለ ለውጥን ማምጣት ይቻላል በማለት ባለሙያዎቹ በመጨረሻ ይስማማሉ።

ዲጄ ፋትሱ እዚህ ስቱዲዮ ይገኛል። መስታወት አረጋው ማብራኛለች። ፌስቡክ ላይ እንዴት ነው? አስተያየቶች እየደረሱ ነው ዲጄ? ላይኮች ናቸው ያሉት በብዛት አስተያየቶቹ። ቅድም ያነጠ ላይክ አድርገናቸዋል፣ እናመሰግናለን። ሙዚቃ ልትጋብዘን ነው? ማሪዬን እንጋብዛቸዋል። ጃኖባንድ ጃኖባን mare chingala mare let me I Milan, magne gondé?

shat se yalane, rola la ya chingala mari ye ma re shat se we rola chingala እንግዲህ የዛሬው ዝግጅታችን በዚሁ ወደ መጠናቀቁ ነው። ፌስቡክ አስተያየቶች እየመጡ ነው እየመጡ ነው ነው በርካታ ናቸው። ላይክ እያደረጉ ይቀጥል ይቀጥል፣ በፌስቡክ ቪኦኤ አማህሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም ጨምራችሁ አስተያየቶቻችሁን ላኩልን። ስናስተናግዳቸው ያመሸነው እንግዲህ እኔ መስታወት አራጋውና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ሞክቤል ያበሮ ነው። ዲጄ ፋቱ የጋቢና ዲጄ እዚህ ይገኛል። እናመሰግናለን። ጉዟችሁ የሰመረ ይሁን ያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። أنا بنحاول نحاول نحاول نحاول نحاول نحاول نحاول نحاول